የዓለም አቀፉን ወረርሽኝ ኮቪድ 19ን ለመዋጋት ይረዳት ዘንድ የዩናይትድ ስቴትስ መንግስት የገንዘብ ድጋፍ መስጠቱን አስታወቀ። ይህ ድጋፍ ኢትዮጵያ የሚያጋጥማትን የአስቸኳይ ጊዜ የሕዝብ ጤና አጠባበቅ ችግር ለመቋቋም እንደሚረዳ አንድ የአሜሪካ ኤምባሲ የስራ መሪ ተናገሩ። መለስካቸው አማሃ ዝርዝሩን ይነግረናል። የአሜሪካ መንግስት ያወጣው መግለጫ ኮቪድ-19 ወረርሽኝን ለመቋቋም አስፈላጊውን ሀብት ሁሉ መንግስት በአሜሪካና ከአሜሪካ ውጭ እያሰማራ እንደሆነ ያስገነዝባል። የዩናይትድ ስቴትስ መንግስት በዚሁ መሠረት ቀደም ሲል በመንግስታቱ ድርጅት ለተለያዩ አካላት ከሰጠው ሰብአዊና አጣራፊ የጤና ችግርን ለመቋቋም የሚረዳ ድጋፍ በተጨማሪ ስልሳ አራት ለሚሆኑ በኮሮና ቫይረስ ዓለም አቀፋዊ ወረርሽኝ ምክንያት ከፍተኛ አደጋ ለተጋረጠባቸው አገሮች 274 ሚሊዮን የአሜሪካ ዶላር መስጠቱን መግለጫ ያስረዳል። ኢትዮጵያ ከዚህ ውስጥ አንድ ነጥብ ስምንት አምስት ሚሊዮን ዶላር ይህን ወረርሽኝ ለማቋቋም የሚያስችሉ ተግባራትን ለማከናወን እንደምታገኝ ታውቋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ የመረጃ መኮንንና ቃል አቀባይ ሚስተር ጆን አይስ ገንዘቡ ለየትኞቹ የመንግስት አካላት እንደሚሄድ አመላክተዋል። ይህ አንድ ነጥብ አምስት ሚሊዮን ዶላር በቀጥታ የሚውለው ኢትዮጵያ የኮሮና ቫይረስ ወረርሽኝን ለመመከት የምታከናውነውን ሥራ ለማገዝ ነው። እኛ በዚህ ገንዘብ ከዓለም የጤና ድርጅት የቅርብ ረዳቶቻችን፣ ከኢትዮጵያ የጤና ሚኒስቴር፣ ከኢትዮጵያ ማኅበረሰብ ጤና ተቋም እንዲሁም ከሌሎች ጋር በመሆን ኢትዮጵያ ይህን ቫይረስ ለመዋጋት በምታደርገው ጥረት አቅሟን ለማጠናከር አብረን እንሠራለን። ቀደም ሲል የወጣው የዩናይትድ ስቴትስ መንግስት መግለጫ እንደሚለው የአሜሪካ መንግስት የተለያዩ ድርጅቶች ወደ ውጭ የሚሄደውን የገንዘብ ድጋፍ እንዴት ባለ የቅድሚያ ተዋረድ ስራ ላይ መዋል እንዳለበት እየተመለከቱ ይገኛሉ። ቪኦኤ ይህ ለኢትዮጵያ የተሰጠው ገንዘብ ለምን ለምን ተግባራት እንደሚውል ታውቋል የሚል ጥያቄ ለሚስተር ጆን አይስ አቅርቦ ነበረ። ኢትዮጵያ ኢትዮጵያ ኢትዮጵያ ይህ ገንዘብ እንግዲህ የኢትዮጵያ መንግስት ብሔራዊ አስቸኳይ ሁኔታን የሚመራውን ማዕከል የሚረዳ ነው። ይህ ማዕከል የሚመራው ደግሞ በአደጋ መከላከል ሥራ አመራር ኮሚሽን ነው። እነዚህ የሥራ ማዕከላትና ኮሚሽኑ ኢትዮጵያ ኮሮና ቫይረስን ለመቋቋም የምታደርገውን ስራም ይደግፋል። በተለይም ይህ ቫይረስ በአዲስ አበባና በሌሎችም የሀገሪቱ ክፍሎች ወደሚገኙ የጤና አገልግሎት መስጫ ተቋማት። በአሁኑ ጊዜ ግን ከአርባ በላይ በሚሆኑ የአፍሪካ ሀገሮች ቫይረሱ ተሰራጭተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ